የዲደብሊው ዜና። ጤና ይስጥልኝ፣ እንደምናመሻችሁ። በመጀመሪያም ዋና ዋና ርዕሶቹ ከትናንት ጀምሮ በደቡብ ክልል በሲዳማ ዞን የገጠር ከተሞች በተከሰቱ ግጭቶች የሰዎች ሕይወት ማለፉንና ንብረትም መውደሙን የአይን ምስክሮች ለዶችቨለ ተናገሩ። አለመረጋጋቱ በተስፋፋባቸው የሲዳማ ዞን የገጠር ከተሞች እስካሁን በሰውና በንብረት ላይ ስለደረሰው ጉዳት መጠን ከክልሉም ሆነ ከሲዳማ ዞን የጸጥታ አካላት ማረጋገጥ አልተቻለም። የሱዳን ወታደራዊ ምክር ቤትና የተቃዋሚዎች ንግግር ለሌላ ጊዜ መተላለፉ ተነገረ። ባለፈው ረቡዕ የፖለቲካ ስምምነት የተፈራረሙት ሁለቱ ወገኖች ዛሬ በሚያካሂዱት ንግግር ሌሎች ቀሪ ወሳኝ ጉዳዮችን ለመፍታት የሚያስችል ህገ መንግሥታዊ ስምምነት ላይ ለመድረስ አቅደው ነበረ። በኤቦላ ምክንያት ሀገራት በኮንጎ ዴሞክራሲያዊት ሪፐብሊክ ላይ የጉዞ እገዳ እንዳያደርጉ የአፍሪካ ህብረት አስጠነቀቀ። ማስጠንቀቂያውን ያስተላለፉት የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከሎች ኃላፊ እገዳው ኤቦላን የሚያስከትለውን ቫይረስ ለመከላከል የሚደረገውን ጥረት ያደናቅፋል ብለዋል። ዜናው በዝርዝር በደቡብ ክልል በሲዳማ ዞን የገጠር ከተሞች በተከሰቱ ግጭቶች የሰዎች ህይወት ማለፉንና ንብረትን መውደሙን የዓይን ምስክሮች ተናገሩ። የዓይን ምስክሮቹ በተለይ በሞሮቾ፣ በሀገረ ሰላም፣ በአለታ ወንዶ ና በይርጋለም ከተሞች የሲዳማ ክልልነት በይፋ እንዲታወጅ በሚጠይቁ ወጣቶችና በጸጥታ አስከባሪዎች መካከል በተፈጠሩ ግጭቶች ቁጥራቸው በውል ያልታወቀ ሰዎች ሞተዋል ሲሉ ለዶች በለ ተናግረዋል። ከትናንት ጀምሮ በተከሰተው በዚሁ ግጭት በተለይ በሞሮቾ ና በሀገረ ሰላም ከተሞች ከሞቱት መካከል አብዛኛዎቹ ታዳጊ ወጣቶች መሆናቸውንም ገልጸዋል። ብዙ ሰው ነው ሞት። በመከላከያ ነው ሞት። በስም የምታውቃቸዋለሁ ሞቱ ህጻናቶች እኮ ነው የሞቱት ወይ? እነዚህ በሆነ አዋቂ የሆነ ምን ችግር አለ? የሞቱት ህጻናቶች ገና አስራ ምናምን ያልሞሉ አሁን አንድ ነው አካባቢ አሁን ደግሞ ወደ ላይ ነው የሚባለው። በግጭቱ የግለሰቦችና የመንግስት መኪናዎችን መቃጠላቸውን ተናግረዋል። እንደ አይን እማኞቹ በተለይ በሞሮቾ አውራ ጎዳናዎች በድንጋይ በመዘጋታቸው ከሐዋሳ ወደ ይርጋለም፣ አለታ ወንዶና ሀገረ ሰላም የሚያገናኙ የትራንስፖርት አገልግሎቶች መቋረጣቸውንም የአይን እማኞች ገልጸዋል። በሀገረ ሰላም ከተማም ወጣቶች የግለሰቦችና የመንግስት ንብረት ሲሰብሩና ሲያቃጥሉ እንደነበርም እነዚሁ የአይን ምስክሮች ለዶይቼ ቬለ ተናግረዋል።

አለመረጋጋቱ በተስፋፋባቸው የሲዳማ ዞን የገጠር ከተሞች እስካሁን በሰውና በንብረት ላይ ስለደረሰው ጉዳት መጠን ከክልሉም ሆነ ከሲዳማ ዞን የጸጥታ አካላት ማረጋገጥ አልተቻለም። ዶችቨለ ዲደብልዩ ያነጋገራቸው የሲዳማ ዞን የስራ ኃላፊዎች በከተማዎቹ ሰዎች መሞታቸውንና ንብረትም መውደሙን ቢያረጋግጡም ዝርዝር መረጃ እየጠበቁ መሆናቸውን ነው የተናገሩት። በአማራ ክልል ምዕራብና ማዕከላዊ ጎንደር ከተፈናቀሉ ሰዎች አብዛኛዎቹ ወደ ቀያቸው መመለሳቸውን ክልሉ አስታወቀ። የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚያስፈልጋቸው ማስተባበሪያ ኤጀንሲ ለዶይቼ ቨለ ዲ ደብልዩ እንዳስታወቀው በአማራ ክልል ምዕራብና ማዕከላዊ ጎንደር ከተፈናቀሉ 73 ሺህ ሰዎች መካከል 63 ሺህ የሚሆኑት ወደ ቀደመው ቀያቸው ተመልሰዋል። የኤጀንሲው የህዝብ ግንኙነት ኃላፊ አቶ እሱ መስፍን በተለይ ለዶች ቨለ ዲደብሊው እንደተናገሩት 63 ሺህ ተፈናቃዮች ወደ ምዕራብና ማዕከላዊ ዞኖች ተመልሰዋል። ኃላፊው ከዚህ ሌላ እስካሁን 3400 ቤቶች መገንባታቸውንና ቀሪ 10 ሺህ ተፈናቃዮችን በቅርቡ ወደ ቀያቸው እንደሚመለሱ ተናግረዋል። በማዕከላዊ ጎንደር እና በምዕራብ ጎንደር በተፈጠረ ግጭት ምክንያት የተፈናቀሉ ዜጎች ቁጥር ወደ ሰባ ሶስት ሺህ ደርስ ነበር። ስልሳ ሶስት ሺህ የሚሆኑ ከማዕከላዊ ጎንደር እና ከምዕራብ ጎንደር ተመልሰዋል። እነዚህን ዜጎች ለመደገፍና ለማቋቋም የክልሉ ህዝብና ደጋፊው ማህበረሰብ በታ ባደረጉ ተደበበብ ከስድስት ሺህ በላይ ቤት ለመስራት ታቅዶ ከሶስት ሺህ አራት መቶ በላይ ቤቶች ተገንብተዋል። ከሌሎች ክልሎች የተፈናቀሉ 24,000 ዜጎችን ወደ ነበሩበት ለመመለስም ከየክልሉ ኃላፊዎች ጋር እየተወያዩ እንደሆነም አቶ እሱ ተናግረዋል። ለዛሬ ታቅዶ የነበረው የሱዳን ወታደራዊ ምክር ቤትና የተቃዋሚዎች ንግግር ለሌላ ጊዜ መተላለፉ ተነገረ። ሁለቱ ወገኖች ስልጣን መጋራት የሚያስችላቸውን ስምምነት ባለፈው ረቡዕ ከተፈራረሙ በኋላ በኢደር በተያዙ ሌሎች ጉዳዮች ላይ ለመነጋገር እና ለመፈራረም ለዛሬ ቀጠሮ ይዘው ነበረ ሆኖም ተቃዋሚዎች አንድ የጋራ ራዕይ ላይ ለመድረስ ተጨማሪ ውስጣዊ ምክክር ማድረግ አለብን ስላሉ የዛሬው ቀጠሮ መሰረዙን ከሱዳን ተቃውሞ መሪዎች አንዱ ኦማር አልዲጌር ተናግረዋል። ድርድሩ መቼ እንደሚቀጥል ግን አልተገለጸም። ሁለቱ ወገኖች ባለፈው ረቡዕ በጋራ የሲቪልና ወታደራዊ አካል የሚመራ ለ39 ወራት የሚቆይ የሽግግር መንግስት ለመመስረት ያለመ ፖለቲካዊ ስምምነት ላይ ደርሰዋል። በዛሬው ድርድር ደግሞ ሌሎች ቀሪ ወሳኝ ጉዳዮችን ለመፍታት የሚያስችል ህገ መንግስታዊ ስምምነት ላይ ለመድረስ ነበር ያቀዱት። ከመካከላቸው በተቃዋሚዎች ላይ ከደረሱ ጥቃቶች በስተጀርባ አሉበት ተብለው የሚጠረጠሩ ጀኔራሎች ያለመከሰስ መብት ይሰጣቸው አይሰጣቸው የሚለው ጉዳይ፣ የሽግግሩ ፓርላማ አመሰራረትና የፓርላማው አባላት ሚና ይገኙበታል። በሌላ በኩል በረቡ የሁለቱ ወገኖች ስምምነት ላይ ሶስት የሱዳን አማጺ ቡድኖች አስተያየት ከመስጠት ተቆጥበዋል። ሌላኛው የሱዳን ተቃዋሚ መሪ ሲጊድ ዩሱፍ እንዳሉት በጦርነት በተጎሳቆሉት በዳርፉር በብሉ ናይልና በደቡብ ኮርዶፋን ለአመታት ከመንግስት ጋር ሲዋጉ የነበሩት አማጽያን ከወታደሩ ጋር በተፈረመው ስምምነት ደስተኛ አይደሉም። ለአማጽያኑ ቅርበት ያላቸው ምንጮች እንደሚሉት አዲሱ የሽግግር መንግስት በህገ መንግስታዊ ስምምነት በሶስቱ የግጭት ቀጠናዎች ለሰላም ድርድር ቅድሚያ ትኩረት እንዲሰጠው እንዲደረግ ይፈልጋሉ። ዲጌር መቀመጫው ኢትዮጵያ የሆነውን አማጺውን የሱዳን አብዮታዊ ግንባር ለማነጋገር ወደ አዲስ አበባ እንደሚሄዱ ተናግረዋል። ይህ ዶች በለ ዲ ደብልዩ ነው። ኮንጎ ውስጥ በኤቦላ የሞቱ ሰዎች ቁጥር ከ1700 መብለጡን የሀገሪቱ የጤና ጥበቃ ሚኒስቴር አስታወቀ። መስሪያ ቤቱ እንዳለው ካለፈው ዓመት ጀምሮ ለሁለተኛ ጊዜ በአገረሸው በኤቦላ የሞቱት ሰዎች ቁጥር 1705 ደርሷል። የዓለም የጤና ድርጅት ደብልዩ ኤች ኦ በማዕከላዊ አፍሪቃዊቷ ሀገር ኮንጎ የተከሰተውን የኤቦላ ወረርሽኝ ባለፈው ረቡዕ የዓለም አቀፍ የጤና ስጋት ማወጁ ይታወቃል። ደብልዩ ኤች ኦ ይህን ያለው የሁለት ሚሊዮን ሕዝብ መኖሪያ በሆነችው ሩዋንዳን በምታዋስነው በጎማ ከተማ በኤቦላ የተያዘ ሰው ከተገኘ በኋላ ነው። የኮንጎ አጎራባቾች ሩዋንዳ፣ ደቡብ ሱዳን፣ ኡጋንዳና ብሩንዲ በከፍተኛ ጥንቃቄ ላይ ይገኛሉ። ደብሊው ኤች ኦ ሀገራቱ ድንበር ተሻግረው የሚመጡ የኢቦላ ተጠቂዎችን አስቀድመው ለመለየትና ከተለዩ በኋላም ለአያያዛቸው ዝግጅታቸውን እንዲያሻሽሉ መክሯል። የኮንጎ የጤና ጥበቃ ሚኒስቴር በዚህ ሳምንት በኢቦላ ከሞቱት ከአንድ ቄስ ጋር ንክኪ የነበራቸው ለተባሉ ሰዎች ክትባት መስጠቱን አስታውቋል። ሀገራት በኢቦላ ምክንያት በኮንጎ ዴሞክራሲያዊት ሪፐብሊክ ላይ የጉዞ እገዳ እንዳያደርጉ የአፍሪቃ ህብረት አስጠነቀቀ። የአፍሪቃ የበሽታዎች መቆጣጠሪያና መከላከያ ማዕከሎች ኃላፊ ዶክተር ጆን ኤን ንካንሳንግ ዓለም አቀፉ ማህበረሰብ ና የአፍሪቃ ህብረት አባል ሀገራት ወደ ኮንጎ በሚሄድ እና ከኮንጎ በሚወጣ ተጓዥ ላይ እገዳ እንዳያደርጉ እርግጠኛ መሆን እንፈልጋለን ብለዋል። ለዚህ የሰጡት ምክንያትም እገዳው ኤቦላን የሚያስከትለውን ቫይረስ ለመከላከል የሚደረገውን ጥረት ያደናቅፋል የሚል ነው። የዓለም የጤና ድርጅት ደብሊው ኤች ኦ ትናንት ባወጣው መግለጫ እንዳለው እስካሁን ከኮንጎ ውጭ በኤቦላ የተያዘ ሰው አልተገኘም። በኮንጎዋ በሰሜን ኪቩ ዋና ከተማ ጎማ አንድ ሰው በበሽታው እንደተያዘ ከተደረሰበት በኋላ ጉዳዩ እያሳሰበ ነው። ለሩዋንዳዋ ኪሴኒ ከተማ በቅርብ ርቀት ላይ የምትገኘው ጎማ ከኮንጎዋ ከተማ ቡካቩ ና ከደቡብ ኪቩ ክፍለ ሀገር ጋር የሚያገናኛት ወደ ባላት ከዚህ ሌላ ከከተማይቱና ወደ ከተማይቱ ከኮንጎ ዋና ከተማ ኪንሻሳ ወደ ኡጋንዳዋ ኢንቴቤ እና ወደ ኢትዮጵያ ዋና ከተማ አዲስ አበባ በረራዎችም ይደረጋሉ። የጀርመን መራሂተ መንግስት አንጌላ ሜርክል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ ነጭ ባልሆኑ በአሜሪካን ሴት ዴሞክራት የህዝብ እንደራሴዎች ላይ የሰነዘሩት ከባድ የቃላት ጥቃት ከአሜሪካን ጥንካሬ ጋር የሚጋጭ ነው ሲሉ ተቹ። ሜርክል የበጋ ረፍት ከመውጣታቸው በፊት ዛሬ ጠዋት በሰጡት መግለጫ ከዚህ ጉዳይ ራሳቸውን በእርግጠኝነት እንደሚያረቁ ገልጸው ጥቃቱ ለደረሰባቸው ሴቶች ድጋፋቸውን ገልጸዋል። በጣም የተለያዩ ሀገራት ዜጎች ለአሜሪካን ህዝቦች ጥንካሬ አስተዋጽኦ ማድረጋቸውን ያስታወሱት ሜርክል የትራምፕ መግለጫ ግን ከአሜሪካን ጥንካሬ ጋር የሚጻረር ነው ብለዋል። ሜርክል በዚህ አስተያየታቸው የትራምፕን አባባል ካወገዙ ዓለም አቀፍ መሪዎች ጋር ተቀላቅለዋል። ትራምፕ በተደጋጋሚ አስተዳደራቸውን ይተቻሉ ያሏቸውን አራት ነጭ ያልሆኑ ሴት ዴሞክራት የህዝብ እንደራሴዎችን ፍጹም ወደ ተፈረካከሰውና በወንጀል ወደ ተበከለው ወደ መጣችሁበት ቦታ ሄዳችሁ እዚያ በማገዝ ጠግኑ ሲሉ ነበረ በትዊተር የጻፉት። ትራምፕ ወደ ሀገራቸው ሂዱ ያሏቸው የህዝብ እንደራሴዎች በሙሉ የአሜሪካን ዜጎች ከመሆናቸውን በላይ ከመካከላቸው ሶስቱ ዩናይትድ ስቴትስ ውስጥ ነው የተወለዱት ይህ ዶችቨለ ዲደብሊው ነው። ዜናውን ለማብቃት ዋና ዋና እርሶቹን በድጋሚ፣ ከትናንት ጀምሮ በደቡብ ክልል በሲዳማ ዞን የገጠር ከተሞች በተከሰቱ ግጭቶች የሰዎች ህይወት ማለፉንና ንብረትን መውደሙን የአይን ምስክሮች ለዶቼ ቨለ ተናገሩ። የሱዳን ወታደራዊ ምክር ቤትና የተቃዋሚዎች ንግግር ለሌላ ጊዜ መተላለፉ ተነገረ። በኤቦላ ምክንያት ሀገራት በኮንጎ ዲሞክራሲያዊት ሪፐብሊክ ላይ የጉዞ እገዳ እንዳያደርጉ የአፍሪቃ ህብረት አስጠነቀቀ። ዜናው በዚሁ አበቃ።